ባለፈው መጋቢት መጀመሪያ ላይ የአዲስ አበባውን ቦሌ ዓለም አቀፍ አውሮፕላን ማረፊያ በለቀቀ በስድስት ደቂቃዎች ውስጥ የተከሰከሰውና በውስጡ የነበሩት አንድ መቶ ሀምሳ ሰባቱም ሰዎች እልቂት ምክንያት የሆነው የኢትዮጵያ አየር መንገድ ቦይንግ ሰባት መቶ ሰላሳ ሰባት ማክስ አውሮፕላን ጉዳይ አሁንም እያነጋገረ ነው። የኒውዮርክ ታይምስ ጋዜጣ ከትላንት በስቲያ ባወጣው እትሙ ከዚህ ቀደም አደጋው በደረሰ ማግስት የተነሱና ወደ ቀደመው ተመሳሳይ አደጋ የኢንዶኔዥያው ቦይንግ 737 ማክስ 8 መከስከስ እጣ መንስኤ ምንነት የሚወስዱ ጥያቄዎችን እንዳዲስ አንስቷል። የአውሮፕላኑ አብራሪዎች ቦይንግ 737 ማክስ 8 ላይ ስለተገጠመው አዲስ መቆጣጠሪያ መሳሪያ ጠባይ በቅጡ እንዲረዱ ያለመደረጋቸው ያስከተለው አደጋ ከታወቀም በኋላ አስፈላጊው የእርምት እርምጃ ያለመወሰዱን ያተተው፣ ይህም ብቻም አይደለም፣ መንግስታዊ ተቆጣጣሪ አካል የዩናይትድ ስቴትስ የፌዴራል አቪዬሽን አስተዳደር ስራውን በቸልተኝነት ሊቆጣጠረው ገባ ለነበረው ድርጅት ቦይንግ አሳልፎ ሰጥቷል ሲልም ይተቻል። ተከታዩም ከድንገቱ ጋር የተያያዙ ዜና ዜናዎችን መነሻ በማድረግ ቦይንግን ብቻ ሳይሆን የዩናይትድ ስቴትስ የፌዴራል መንግስት አቪዬሽን አስተዳደር ኤፍኤኤን ጭምር በቸልተኝነት ከከሰሱ አንድ የአደጋው ተጎጂ ቤተሰብ እና የሕግ አማካሪያቸው ጋር የተጀመረ ቃለ ምልልስ ነው። አንድ ኬንያዊ ካናዳዊ የአደጋው ሰለባ ቤተሰብ በቅርቡ በዩናይትድ ስቴትስ ምክር ቤት የሰጡትን የምስክርነት ቃልና ቦይንግ በሁለቱ አደጋዎች ለተጎዱ ወገኖች መርጃ የሚውል 100 ሚሊዮን ዶላር እሰጣለሁ ያለበትን ዜና አስመልክቶም የሰጧቸውን ምላሽም አካቷል። አሉላ ከበደ ነው ሁለቱን እንግዶች ያነጋገረው። የምሽቱም እንግዶቹ ራሳቸውን ያስተዋውቁና ይጀምራል። ዘካርያስ አጥፋው ተሰልፎ ልጄ ያደግኩት የተማርኩትን ኢትዮጵያ ውስጥ ነው። ወደዚህ ሀገር ከመጣሁ አንድ አምስት ዓመት ሆኖኛል። በስራ ምክንያት ነው የመጣሁት። ስሜ ሼክስፒር ፈይሳ ይባላል። በሲያትል ከተማ የህግ ጠበቃና አማካሪ ነኝ። በኢትዮጵያ አየር መንገድ በረራ ቁጥር ሶስት መቶ ሁለት ላይ በደረሰው አሳዛኝ አደጋ የሟቾች ቤተሰቦችን በመወከል ቦይንግን እና ሌሎችንም ከዚህ ጉዳይ ላይ ጥፋተኛ ናቸው ብለን ያመናቸውን ኩባንያዎች ወደ ህግ አቅርበን ለቤተሰቦች ፍትህ ለማግኘት ጥረት እያደረግን ነው። አቶ ሼክስፒር ከዚሁ ከህግ ጉዳይ ጋር እንቆይና ና እርስዎ የሚወክሏቸው ደንበኞች ስላለት የደንበኞቹ ፍላጎት እዚህ ውስጥ ከግምት እንደሚገባ ግልጽና አድርግና ይህ ደጋግመን የምናነሳው የአውሮፕላኖቹ አምራች ኩባንያ በኢትዮጵያና ከዚያ ቀደም አራት ወራት በፊት ኢንዶኔዥያ ውስጥ በተመሳሳይ ለደረሰው የበርካታ ሰዎች ህይወት የጠፋባቸው የአውሮፕላን አደጋዎች ጉዳት ለደረሰባቸው ሰዎች እና ማህበረሰቦች ጭምር ይላል። አውሮፕላኖች የተከሰከሱባቸው አካባቢዎች ጉዳት ደርሶባቸዋል የሚባሉ ማህበረሰቦችንም መርጃ የሚውል አንድ መቶ ሚሊዮን ዶላር መመደቡን አስታውቋል። ይህን ገንዘብ መስጠቱ የፈቀደው በመከሰሱ እንዳልሆነም ቦይንግ ይፋ አድርገዋል። ነገር ግን የተለያዩ ምላሾች እየተሰጡ ነው። ቦይንግ በራሱ የወሰደው ይህ እርምጃ አዎንታዊ ነው ያበረታታል። ምንድን ነው የናንተ ምላሽ? ይሄ እውነቱን ለመናገር ቤተሰቦች በዚህ አጋጣሚ በዚህ መቶ ሚሊዮን ዶላር ስጦታ ልበለው፣ መደለል ልበለው፣ ምን እንደሆነ ለመግለጽ ያስቸግረኛል በዚህ እንዳይዘናጉና እንዳይታለሉ የግድ መምከር አለብኝ። ይቅርታ ጣልቃ ልግባ። አቶ ሼክስፒር ለምንድን ነው እንዳይታለሉ እንዳይደለሉ ያሉት? ይሄ የተጎዱ ሰዎችን ለምርጃ የተባለው ገንዘብ መሰጠቱ አይጠቅምም ነው ወይስ የተጎዱትን ሰዎች ጥቅም ያጎላል ብለው ያምናሉ? አዎ ያጎላል። አንደኛ ነገር ቦይንግ መቶ ሚሊዮን ዶላር ለሶስት መቶ አርባ አንድ ሰው ነው አርባ ስድስት ሰው በላይ ነው ይሄ ገንዘብ የሚከፋፈለው እንዴት እንደሚከፋፈል ለማን ምን እንደሚደርሰው አልተገለጸም። በዛ ላይ ደግሞ ቦይንግ ይሄ ከህጉ ጋር ግንኙነት የለው ሚበል እንጂ ቦይንግ ልክ ይሄን መቶ ሚሊዮን ዶላር ባለው ማግስት ፍርድ ቤት መጥቶ ክሱ ላይ መልስ ሲሰጥ እንዳለ ካደው። አንድም ጥፋት እንዳላጠፉ የሰሯቸው አውሮፕላኖች በጣም ሴፍ የሆኑ አውሮፕላኖችን እንደሰት ነው መልስ የሰጡት ፍርድ ቤት እና ይሄ ጨዋታ ነው የያዙት በዚህ በኩል አጥፍተናል አንዳንድም ይቅርታ ይላሉ። አንዳንድም የሚጋጩ ነገሮች ይሉና በዚህ በኩል ደግሞ ፍርድ ቤት መጥተው አንድም ጥፋት የለብንም ያደረግነውም ነገር የለም ብለው ኃላፊነት ሲወስዱ አይታይም። ይሄንን ነገር ለእነሱ ገጽታ ማሳመሪያ እንጂ ለቤተሰቦች አስበው እንዳልሆነ አንዳንድ ቤተሰቦች ሲናገሩ ሰምተነዋል። ይሄንንም ገንዘብ በሶስተኛ አካል በኩል ነው እናስተላልፈዋለን ብለዋል። ያውም አንዳንድ ኬንያኖቹ ደንበኞቻችን ኬንያ ሁለት ቤተሰቦችን እንወክላለን በዚህ በጣም ነው ያዘኑት። እና በግልጽ ወጥተው ይሄንን እንደማይቀበሉት እና ህዝቡን ለማዘናጋት የቦይንግን ገጽታ ለማሳመር የተደረገ ነው። መልካም አቶ ሼክስፒር፣ ወደ አቶ ዘካሪያስ ከማለፌ በፊት አሁን ባነሷቸው ጭብጦች ላይ አንድ ተከታይ ጥያቄ ላንሳ። ይሄ በቦይንግ በኩል የተወሰደው እርምጃ ይልቁን ለገጽታ ማሳመር ነው፣ ለተጎጂዎች ብዙ ጠቀሜታ የለውም፣ አብሮ ሊመጣ የሚችልም ችግር ይኖራል። የህግ አማካሪዎቻቸውን ሳያማክሩ ውል ውስጥ እንዳይገቡ ብለው መክረዋል። በአንድ በኩል ቦይንግ በራሱ የወሰደው እርምጃ መሆኑ አዎንታዊ ሊሆን እንደሚችል ተስፋ ሊሰጥ እንችላል ተጎጂ ቤተሰቦች ከህግ አይን ውጪ ነው እንግዲህ ይህን የምለው ምንም አይነት ገንዘብ ያጡትን ሰው ህይወት የማይመልስላቸው መሆኑ ቢታወቅም ካሳ ከዚያ አንጻር እርሶ እስከሚያውቁት በቀጥታ ከቤተሰቦች ጋር የተደረገ እንደምትወክሏቸው ደንበኞች ከደንበኞቻችሁ ጋር የተደረገ ቦይንግ ሀላፊነት የወሰደበት ይቅርታ ጸጸት የገለጸበት የሚያውቁት ነገር አለ የለም። ቦይንግ ዜና ማሰራጫዎች ላይ ወጥተው ከሚናገሩት በስተቀር እነሱ የሰሩት ምር ሰውን ህይወት ያጠፋውን በተመለከተ አንድም አይነት ኃላፊነት ወስደው ቤተሰቦችን ለማግኘት ቤተሰቦችን ለማጽናናት እንዳያዘኑ ከቤተሰቦች ጋር ምንም አይነት ግንኙነት አላደረጉም። ለዚህ ነው ይሄ የሚሰራው ስራ የገጽታ ማሳመርና ከንግድ ጋር የተያያዘ ቢዝነሳቸው ጋር የተያያዘ ስለሆነ ቤተሰቦች በዚህ ጉዳይ ልምድ ያላቸው በዚህ ጉዳይ ላይ የሚያውቁ ጠበቆችን ማነጋገር አለባቸው ይሄንን ስጦታ ለመቀበል ከመሞከራቸው በፊት ማለት ነው። መልካም አቶ ዘካርያስ በቀጥታው ደርሶ ልምጣ። ቀደም ሲል ያነሳነውን የዚህ ቦይንግ ለተጎዱ ሰዎችና ማህበረሰቦች መርጃ ያለውን የአንድ መቶ ሚሊዮን ዶላር በሁለቱ አደጋዎች ጉዳት ለደረሰባቸው ወገኖች ያሰበውን ይሄን ዜና እንዴት ተቀበላችሁት? እሺ እንዳው ከፈቀድክልኝ አሉላ፣ ወደኋላ ሄጄ እንደዚሁ ታይም ላይን ሰርቼ እንድናገር ፍቀድልኝ። እሺ ቦይንግ ማርች አስራ ስምንት ላይ ማለት ነው ከሳምንት በኋላ አደጋው ከተፈጠረ ከሳምንት በኋላ የቦይንግ ፕሬዚደንቱ ወጥቶ ምንድን ነው ያለው ነገር፣ እንዳውም ጥፋቱን ከቦይንግ የማራቅ ነገር ነው እና እንዳው እናዝናለን፣ ተጎጂ ቤተሰቦች ሀዘናቸውን እንጋራለን ብሎ በርቀት የተሰጠ ነበረ። ይሄ ይስሙላ ከልብ ያልሆነ ሀዘን ያሉ ነው የገለጹት። በቂ አልነበረም ነው የሚሉት አ ከዛ ደግሞ በኋላ ወደ ግንቦት ሰላሳ በፈረንጆች ከሼሮልደሮች ጋር ይኸው ፕሬዝዳንቱ እንደዚህ አይነት አደጋዎች የሚከሰቱት በቼን ኦፍ ኢቬንት ነው አንድ ነገር ላይ ሄደን ችግሩ ይሄ ነው ብለን መናገር አንችልም ያ ችግር እስኪፈጠር ድረስ የተከሰቱ ብዙ ነገሮች አሉ ብሎ ተናገረ። ከእንደገና ደግሞ ከጥቂት ቀናት በኋላ ይኸው ሰውዬው ወጥቶ እንግዲህ ጁላይ ፎር ማለት ነው በፈረንጆቹ በዓል ነበረ ኢንዲፔንደንስ ቀን የዛ ቀን ወጥተው መቶ ሚሊዮን ብር እንደሰጡና የዛኑ ቀን ደግሞ ሁሉንም ነገር የቀረበባቸውን ክስ በሙሉ ይኸው ዶክሜንቱ እጅ ላያል ሙሉ በሙሉ ነው ማወራ አሉላ እስከ ዛሬ ድረስ የሰጡትን ይቅርታ በሙሉ ገደል የሚቀ አስተባበሉ። አዎ፣ ወንድሙን እንዳጣ ሰው ሆኜ እየተደረገ ያለውን ነገር ስመለከተው በጣም ነው የሚያሳዝነው። አንድ ቀን አንድ ነገር ስላለ በሌላ ቀን ሌላ ነገር ስላለ ከእንደገና ደግሞ በህግ ማዕቀፍ ውስጥ ሙሉ በሙሉ ይሄ ነገር አይመለከተኝም እያልክ ቢናይ ታደርጋለህ። ተጎጂ ቤተሰቦች እየተሰማቸው ያለውን ህመም መግለጥ ሲጀምሩ የብር ዜና ሚዲያውን በሙሉ እንዲሸፍነው ነው የሚያደርጉት። ያው ብር ሰጠ እኮ የሚል ማለት ነው እና ስለተጎዱት ሰዎች የማወቅም ፍላጎት የላቸውም። ሁሉንም እያዩቸው ያሉት በአንድ መነጽር ነው። በቃ ሁሉም ሰው ሼክስፒር እንደነገረ አንድኛው እንግዲህ እኔ አንድ ቪክቲም ፋሚሊ ነኝ። ቤተሰቤን ወክዬ እዚህ ነው ያለው። ለመድረስ አይደለም እየሞከሩ ያሉት ይህንን ዜናውን በአጠቃላይ በቻሉት መጠን ቁጥሩን ብዙ እያስመሰሉ በብር ነው ሊሸፍኑት የሚፈልጉት። ለተጎዱት ሰዎችና ለሞቱት ሰዎች እየሰጧቸው ያለው የገንዘብ ተመን እንዴት እንደሚጎዳ ልነግር አልችልም፣ አሉላ በጣም ነው የሚያሳዝነው። ኃላፊነት አልወሰዱም። በቀጥታ የልብ የሆነ ሀዘንም አልገለጹም። ይልቁንም የገዛ ጥቅማቸውን ለማስጠበቅ የሚደረግ ጥረት ነው ነው እያላችሁ ያላችሁት። እንግዲህ በርካታ ቤተሰቦችን ለሀዘን የዳረገ በሀገር ደረጃም ከፍተኛ ጉዳት ያደረሰ በርካታ አውሮፕላኖች እንዳይበሩ የተደረጉበት ነው እና ምናልባትም በፍርድ ኃላፊነት ተጠያቂ እስኪሆኑ እና ጥፋተኝነት ሙሉ በሙሉ እስኪረጋገጥ ኃላፊዎቹ ወይም የእነሱ ችግር ነው ብሎ መደምደም አይቻልም እና አውሮፕላኖች ሲከሰከሱ እና የሰው ህይወት ሲያልፍ ተጠያቂውን ለማግኘት የሚደረግ ጥረት ኃላፊነት እንዲወስዱም የሚደረግ ሙከራ አለ። ነገር ግን አቶ ሼክስፒር እንዲህ በዚህ ደረጃ የጎላ በዚህ ደረጃም የተለየ ትኩረት የተሰጠው ከዚህ ቀደም ከታዩት በብዙ መንገድ የተለየ ይመስላል። ምንድን ነው የእርስዎ እይታ እንደ ህግ ባለሙያ? አዎ፣ የደረሰውም ጉዳት የደረሰበትም ሂደትና መንገድ ምናልባት ታሪካዊ ነው። የአሜሪካን እንደዚህ ለብዙ ዓመት የሰራ ትልቅ አምራች ድርጅት ራሱን ደግሞ ጥሩ አውሮፕላኖችን ሴፍ የሆኑ አውሮፕላኖችን በማምረት የሚታወቅ ድርጅት በዚህ ደረጃ በቸልተኝነት የአሜሪካን የፍትህ አካል እየመረመረው ነው ያለው። ይሄ ከፍትሐ ብሔርም አልፎ የወንጀል ጉዳይ ነው ተብሎ የአሜሪካን የወንጀል ምርመራ ቢሮ ምርመራ እያደረገበት ይገኛል። በዚህ ደረጃ ትልቅ ወንጀል የሚሆን ጥፋት ሲጠፋ ምናልባትም በታሪክ የመጀመሪያው ሳይሆን አይቀርም። የሚወጡ ማስረጃዎችም የሚያሳዩት የዜና መግለጫዎች የሚያሳዩት ትልቅ ትልቅ የሆነ ቸልተኝነት። ይሄ ነገር ደግሞ እንዳይደርስ ማድረግ የሚቻልባቸው መንገዶች ሁሉ ችላ ተብለው ወይም ተዘንግተው ነው ይሄ አደጋ እንዲደርስ የተደረገው። በዚህ ደረጃ ደርሶ አያውቅም። ቅጣቱም ደግሞ ቅድም ስለ መቶ ሚሊዮን ዶላር ስናወራ ቦይንግ ከመቶ አስር ቢሊየን ዶላር በላይ ነው ባለፈው ዓመት የሰራው ለሰዎች ለመስጠት አሁን የሚለው ገንዘብና ፍርድ ቤት ሄዶ የሚቀጣበትም ታሪካዊ ሆነ። ምናልባትም በአሜሪካ ታሪክ ውስጥም በዓለም ታሪክ ውስጥም ትልቁ ቅጣት ነው የሚሆነው። ይሄ ይሄ እንግዲህ ለየት ያደርገዋል ይሄን ኬዝ እንደ ተባለው አሁን የሚወጡ ማስረጃዎች አሁንም ምናልባት ካየነው በላይ ከሰማነውም በላይ እንደሚሆኑ ነው ማስረጃዎቹ እያሳዩ ያሉት። መልካም ሂደቱን እንከታተላለን። ቀደም ብሎ የተገለጸውን የቦይንግ አንድ መቶ ሚሊዮን ዶላር በሁለቱ ኢንዶኔዥያ እና በኢትዮጵያ አየር መንገድ አውሮፕላን አደጋዎች ለተጎዱ ቤተሰቦች እና ወገኖች እሰጣለሁ ያለውን አስመልክቶ የኢትዮጵያ አየር መንገድ ስለ ዝርዝሩ አየር መንገዱ የሚያውቀው ነገር አለመኖሩን መጥቀሳቸውን እዚህ ጋር እናውሳ። የህግ ሂደቱንም ሆነ የሚመጡትን ዜናዎች ተከታትለን ምናልባትም እናንተንም መልስን የማግኘት ዕድል ይኖረን ይሆናል። አሁኑ ግን አቶ ዘካሪያ አሳስፋው፣ አቶ ሼክስፒር ፈይሳ እንግዶች የሁለታችንም ለጊዜያቸው አመሰግናለሁ። እግዚአብሔር ስትልኝ እኛም እናመሰግናለሁ፣ እናመሰግናለሁ።